እናንተ ይሁን ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል ሁለት አስራ ሦስት ሰዓት እንሰራ ትችላለህ። ምክንያቱም ያሰውጥ አካል አማራጭ የለም። የት ሄደህ ትሰራለህ? አንተንም ይቀይረሃል። የሆነ ሰው እንደዚህ አይነት ኮንዲሽን ላይ ኤክስፖዝ ከተደረገ በኋላ ከስድስት ወር በኋላ ስታገኘው ሌላ ሰው ሆኖ ነው የምታገኘው። ህጋዊ ሰነድ ሳይኖራቸው በዩናይትድ ስቴትስ የሚኖሩ በርካታ ኢትዮጵያን ይገኛሉ። ስለሚገጥማቸው ውጣውረድና መፍትሄው አጭር ቅኝት የሚያደርግ መሰናዶ ቆይት ተብሎ ይደመጣል። ሌሎች ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩ መራለሁ። ብርሃን ኃይሉ ደግሞ የምስልና ድምፅ ቅንብሩን ትከውንልናለች። አብራችን አምሹ። ወደ ቀዳሚ መሰናዶ እንሻገር። ህጋዊ ሰነድ ሳይኖራቸው በዩናይትድ ስቴትስ የሚኖሩ በርካታ ኢትዮጵያውያን ስደተኞች ይገኛሉ። እኒህ ስደተኞች በሀገሪቱ መደበኛ አስተዳደር እውቅና ስለሌላቸው መሰረታዊ አገልግሎቶችን አለማግኘትን ጨምሮ ለበርካታ ስነ ልቦናዊና ኢኮኖሚያዊ ችግሮች ሲጋለጡ ይታያል። ስለ እነዚህ ወገኖች ውጣ ውረድና አማራጭ መፍትሄዎች የሚያሳውቀን አጭር መሰናዶ አጠናቅረናል። በመቀጠል ይቀርባል። በሜሪላንድ ግዛት ውስጥ ነዋሪ የሆነችው ጽዮን ህጋዊ የመኖሪያና ስራ ሰነድ ሳይኖራቸው ዩናይትድ ስቴትስ ውስጥ የሚኖሩ ኢትዮጵያን ስደተኞችን ህይወት በቅርብ ታውቀዋለች ከአመሳት በፊት እሷም በዚህ የህይወት ምዕራፍ አልፋበታለችና ና አስራ ሁለት አስራ ሶስት ሰዓት እንሰራ ትችላለ። ምክንያቱም ያሰውጥ አካል አማራጭ የለም። የት ሄደ ትሰራል። አንተን የሚቀይረሃል። የሆነ ሰው እንደዚህ አይነት ኮንዲሽን ላይ ኤክስፖዝ ከተደረገ በኋላ ከስድስት ወር በኋላ ስታገኘው ሌላ ሰው ሆኖ ነው የምታገኘው ይቀየራል። ስደተኞችን በሚመለከቱ ማህበራዊ አገልግሎቶች ውስጥ የቆዩት አቶ ግርማ ከበደ በበኩላቸው እኔ ወገኖች ለከፋ ዕጣ ሲዳረጉ በተደጋጋሚ ተመልክተዋል። እኔ አንድ ማቆ ሰው በዚህ አገር መጦ ገና የጥገኝነት ጥያቄው ስላላለቀለት ሕክምና ማግኘት አልቻለም፣ ኢንሹራንስ ማግኘት አልቻለም እና ህይወቱ አልፏል። ዩናይትድ ስቴትስ በሚሊዮኖች የሚቆጠሩ ህጋዊ የመኖሪያና ስራ ሰነድ የሌላቸው ስደተኞች የሚኖሩባት ሀገር ናት። እነዚህ ስደተኞች የሀገሪቱ መደበኛ አስተዳደር ስለማያውቃቸው ኑሯቸውን የሚገፉበት ኢ-መደበኛ ኗኗር ይመሰርታሉ። ይህ ኑሮ ታዲያ በዘርፈ ብዙ ፈተናዎች የታጠረ ነው። የተመዘገቡ ስደተኞች መባላቸው ራሱ በላያቸው ላይ ተቀምጠው ፍርሃትን ይዘራባቸዋል። ያ ፍርሃት ደግሞ ከብዙ ነገር ያቀባቸዋል። የሰማችኋቸው ዶክተር እልልታ ረጋሳን ነው። ዶክተር እልልታ በተለይ ኢትዮጵያውያንና ኤርትራውያን ስደተኞች በጤና በትምህርትና ሁለንተናዊ ቤተሰብ ግንባታ ረገድ ማወቅ የሚገባቸውን መረጃዎች የሚያጋራው ተያያዥ አገልግሎቶችም የሚሰጠው አኳኩሉ ፋሚሊ የተሰኘ ተቋም መስራች ናቸው። የመኖሪያና ስራ ሰነድ አልባ ስደተኞችን ተግዳሮቶች ማስረዳት ይቀጥላሉ። ማህበራዊ ጥቅማ ጥቅሞችን፣ የገንዘብ ድጎማ፣ የምግብ የጤና እንክብካቤ እንዳያገኙ ያደርጋቸዋል። ምክንያቱም አንድ አክመንት ላይ አልተመዘገብኩም፣ ህገወጥ ነኝ የዚህ ሀገር መንግስት ሚስትና አስተዳደር አያቀኝም። ስለዚህ በማንኛውም ሰዓት ሊያስወጡኝ ይችላሉ በሚል ፍራቻ ተደብቀውም ይኖሩ አሉ። ይሄ ደግሞ ስራ ከመስራት ያግዳቸዋል። በቋሚነት ስራ አግኝተው ግብር እየከፈሉ ከሚያገኙት ጥቅማጥቅም ያግዳቸዋል። ያ ደግሞ ለእድገታቸው ትልቅ ማነቆ ነው። ከሚያገኙት የጤና እንክብካቤ ያግዳቸዋል። ሌላው ደግሞ የሚያግዳቸው አንዱ ትምህርት እንዳይማሩ ሙያነክ ስልጠና እንዳያገኙ አጭርም ሆነ ረዥም ትምህርት የኮሌጅ ትምህርትን የዩኒቨርሲቲ ትምህርትን ጨምሮ እንዳያገኙ ያደርጋቸዋል። ይሄ አንዳክመንትድ የመሆናቸው ውጤት ነው። ለመሆኑ በሀገሬው አጠራር አንዶኪመንትድ ኢሚግራንትስ ወይንም ሰነድ አልባ ስደተኞች የሚለው ቃል የሚገልጸው እነማንን ነው? የተባበሩት መንግስታት ድርጅትን ጨምሮ ባለም አቀፍና አህጉራዊ ተቋማት ውስጥ ስደተኞችን በሚመለከቱ መርሃ ግብሮች ውስጥ ያገለገሉት በአሁኑ ሰዓት በሜሪላንድ ግዛት የሞንጎመሪ ትምህርት ቤቶች አስተዳደር ውስጥ በአማካሪነት የ የሚያገለግሉት አቶ ግርማ ከበደ ለትርጉሙ ያግዙናል። ብዙ ጊዜ በተለምዶ ከላቲን አሜሪካ የሚመጡት ናቸው። ድንበር አቋርጠው የስራ ፍቃድ የሌላቸው፣ ሶሻል ሴኪሪቲ ነበር የሌላቸውን፣ ግሪን ካርድ እንደዚህ የሌላቸው ማለት ነው። በብዛት ከላቲን አሜሪካ ይመጣሉ ስንል በዛ በኩልም የተለያዩ አፍሪካ አፍሪካውያን አሁን በቅርቡ እንዲያውም ቻይናዎች አሉ። ኢትዮጵያኖችን በተወሰነ ደረጃ አሉ። አሜሪካን ሀገር ራሱ በብዛት ረጅም ጊዜ የኖሩ አንዳንድ ሰዎች በህጋዊ መንገድ ገብተው እዚህ ሀገር ለመቆየት የተፈቀደላቸው የቪዛ ጊዜ አሳልፈው ፓስፖርታቸው ኤክስፓየር አድርጎባቸው ምንም አይ ዶኩመንት የሌላቸው ሰዎች እነሱም በተወሰነ ደረጃ እንግዲህ አንድ ዶኩመንት ሊባሉ ይችላሉ። እኒሁ ግሮች ምንም እንኳን ሀገሪቱ በዋነኝነት የምጠይቃቸውን ሰነዶች ባለማቅረባቸው ከብዙ አገልግሎቶች ቢገለሉም ድጋፍ እንዲሁም ወደ ህጋዊ የስደተኞች አገልግሎት የሚሸጋገሩበት ሂደት ግን ጨርሶ ሆኖ የተዘጋ እንዳልሆነ አቶ ግርማ ያክላሉ። አሁን አንድ ሰው እዚህ ሀገር ቢቸገርና ኢንተርናሽናል ኢንሹራንስ እንኳን ባይኖረው ህክምና የሚያገኝባቸው ቦታዎች አሉ ነው የኢንሹራንስ እንደዚህ ዜግነትና የማይጠይቅባቸው የተለያዩ ሴንተሮች አሉ። በብዛት ላይ ሊኖር ይችላል። ግን አሁን ሜሪላንድ ዩኒቨርሲቲ፣ ካቶሊክ ቻሪቲስ እንደዚህ ይሰጣሉ። ለጥርስም እንኳን ሊሆን። በነፃ ደግሞ የህግ አገልግሎት የሚያገኙባቸው ማዕከሎች አሉ። ተገኝነት ለመጠየቅም ሊሆን ይችላል። ድርጅቶች፣ ሴንተሮች አሉ። የነፃ ምግብ የሚያገኝባቸው ቦታዎችም አሉ። እንዲያውም ይባስ ብሎ ደግሞ ቤት ምንም ባያገኙ እንኳን ስራ እየሰሩ ማደር የሚችሉባቸው ቦታዎች አሉ። እኔ የሰራበት የካትል ቻርችስ ወርክ ፎር ቤድ የሚባል ፕሮግራም ነበር። አሁንም ይኖራቸዋል ብዬ አስባለሁ። በመግቢያችን ላይ ሀሳቧን ወደ አጋራችን ጽሁን እንመለስ። ጽሁን ከአመታት ሂደት በኋላ በዩናይትድ ስቴትስ ለመኖርና ለመስራት የሚያበቃትን ህጋዊ ሰነድ አግኝታለች። በሷም ሆነ በሌሎች ትውልድ ኢትዮጵያውያን ህይወት ውስጥ የገጠሙ ክስተቶችን ላብነት የምታነሳው ጽሁን በአንድም ሆነ በሌላ ምክንያት ለሰነድ አልባ ስደተኝነት የሚጋለጡ ትውልድ ኢትዮጵያውያን ቢኖሩ ለከፋ ፈተና እንዳይዳረጉ ሊያስቡባቸው ስለሚገቡ ጉዳዮች ቀጣዩን ትመክራለች። በመጀመሪያ አገርህን ጥለት ስትወጣ ምንም አይነት ነገር ሊያጋጥም ይችላል። ብዙ ነገር አንተ ባሰብከው መንገድ ላይሄድ ይችላል። በጣም ኢሞሽናል ሬዲ የሆን ሰው መሆን አለብህ። እግዚአብሔርም ከሆነ አላም ወረር ይዘኸው መምጣት አለብህ። በውስጥ በጣም ብዙ ነገር ሊያጋጥም ስለሚችል ማለት ነው። ከዛ ደግሞ ሲቀጥል ኢንፎርሜሽን፣ ኢንፎርሜሽን፣ ኢንፎርሜሽን ሰው ጠይቅ አምብብ ሀበሻን ኮሚዩኒቲ አለ። በጣም የእኛ ሰው ሊረዳህ ዝግጁ ነው። ሰው ካገኘህ ይረዳሃል፣ ኢንፎርሜሽን ይሰጠሃል። አንድ ዶኪመንትድ ላለመሆን መጣር ነው። በትምህርት ቤት ከመጣ እንዴት ነው የሆነ አይነት ዶኪመንቴሽን ይዤ ሊገሊ መቆየት የምችለው የሚለውን ነገር በተጫለ መጠን በደንብ ኢንፎርሜሽን ሰብስቦ አሄድ ኦፍ ታይም ፕላን ይዞ መምጣት ጥሩ ነው። ለስደተኞች ህይወት አጋዥ ምክሮችን የሚያቀብለው አካክሉ ፋሚሊ መስራች ዶክተር እልልታ ረጋሳ በበኩላቸው ቀጤውን ያክል ያክላሉ። ወደዚህ ሀገር ሲመጡ እነዚህ ያልተመዘገቡ ስደተኞች በየትኛውን መልኩ ይምጡ ሲመጡ በቂ መረጃ ይዞ መምጣት አለባቸው። አሜሪካ ወርቅ በወርቅ ሆና ሰማዩ ምድሩ በገንዘብ ተነጥፎ የሚጠበቅበት ሀገር አደለም፣ እንደዛ አደለች። ብዙ ልፋት ያለው አለ፣ ብዙ ስራ አለ። ግን ስኬት የሚገኝባት ሀገር ናት። ግን ዝግጅት ሳያደርጉ ሲመጡ የጤና ቀው ሲመጥ ይገጥማቸዋል። እዚህ የሚያዩት የተለየ ነው። በወሬ መስማት አንድ ነገር ነው ተጨባጭ ሁኔታ ደግሞ በቂ መረጃ ማግኘት አለባቸው ብዬ አስባለሁ። ለምን እዚህ ሲመጡ ለሚመጣባቸው ፈተና ሁሉ ከገንዘብ ማጣት፣ ከጤና መጓደል፣ በህጋዊ መልክ አለመኖር ካለ ሁሉ ጋር አእምሯቸውን አዘጋጅተው አካላቸውን ያላቸውን ሁኔታ አዘጋጅተው ስለሚመጡ ይሄ ዝግጅት ያስፈልጋቸዋል ብዬ አምናለሁ። እዚህም ከመጡ በኋላ በአላማ ቢመጡ መልካም ነው ብዬ አምናለሁ። በሁለተኛ ደረጃ ልናየው የሚገባው ደግሞ እኛ እዚህ በዚህ ሀገር የምንኖር ስራ እየሰራን ተድላድለ የምንኖር ኢትዮጵያውያን፣ ኤርትራውያን ስደተኞችን ልንቀበል ስደተኞችን የተሳካመ ኑሮ እንዲኖሩ መንገድ ልናሳያቸው ይገባል ብዬ አስባለሁ ይሄ እንደ ህብረተሰብ ከኛ የሚጠበቅ ነው። የፒው ጥናት ማዕከል በ2021 የአውሮፓውያኑ ዓመት ይፋ ያደረገው አንድ ጥናት እንዳመላከተው ዩናይትድ ስቴትስ ውስጥ 10 ነጥብ 5 ሚሊዮን ገድማ በሀገሪቱ ለመኖር ህጋዊ ፍቃድ የሌላቸው ህዝቦች ይኖራሉ። በማዕከሉ ትንተና መሰረት ይሄ ቁጥር የሰነድ አልባ ወይንም ያልተመዘገቡ ስደተኞች ቁጥር ከቀዳሚ ዓመታት ጋር ሲነጻጸር በ14 በመቶ እየቀነሰ መምጣቱን ጠቋሚ ነው። በአንጻሩ ተመዝግበው ወደ ህጋዊ ስደተኝነት ስርዓት የገቡ ሰዎች ቁጥር በ49 በመቶ አሻቅቧል። ባልተመዘገቡ ስደተኞች ሕይወት ውስጥ ያለፉትም ሆነ ከስደተኞች ጋር በሚገናኙ ተቋማት ውስጥ የሚሰሩት አስተያየት ሰጪዎቻችን የሰነድ አልባ ስደተኞች ግብ ወደ ህጋዊ መንገድ የሚገቡበትን አማራጭ ማሰስ ሊሆን እንደሚገባ አጽንኦት ሰጥተዋል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምጽ የስፖርት ክለቦች ዘንድ አገልግሎት ላይ የሚለውን በባለሙያ የተደገፈ ስፖርተኞች አቋምንና የጨዋታ ትንታኔዎችን የሚያቀርበው የአርኤንዲ ግሩፕ ተቋም መስራች ራሄል ቡን ደጀኔ የዛሬ ምሽት እንግዳችን ናት። ተቋሟ ባለፉት 15 ዓመታት ከ6000 ሰዎች በላይ የስራ እድል እንደፈጠረ ለአሜሪካ ድምጽ አጋርታለች። ከኤደን ገረመ ጋር ያደረገችው አጭር ቆይታ በመቀጠል ይቀርባል። ከ14 ዓመት ዕድሜው አንስቶ በኔደርላንድ ኑሯዋን ያደረገችው ራሄል ቡንደጀኔ ከ15 ዓመታት በፊት ደግሞ በኢትዮጵያ ብቻ ሳይሆን በዓለምም እምብዛም ባልጠነከረ ቴክኖሎጂን በመጠቀም የስፖርት ጨዋታዎችን፣ የተጫዋቾችን አቅም፣ የሚዲያ ውስጥ የጤና ሁኔታና ተያያዥ መረጃዎችን በማቅረብ ስራ ውስጥ ተሰማርታለች። አጀማመሯን በምትሰራበት ተቋም ውስጥ ያየችውን ክፍተት ወደ ንግድ ሀሳብ ከመቀየር ነበር። የአንዱን ድርጅቶችን ስናማከር ሰስቴናቢሊቲ ላይ እንዴት ነው ኮንትሪቢዩት ማድረግ የምንችለው ብለው ጥያቄ ያቀረቡ እኔ እንደ አድቫይዘር ከተደረገ በዚህኛ ባለው ድርጅት ድርጅቱን አሰሳረ ግን ስናደርግ ቴክኖሎጂ ካምፓኒ ብዙ ኢንዱስትሪዎች ላይ ይሰራሉ። የሚጠቀሙት አሁን ብዙ ሰው ስለ ዳታ ባንክ ምናምን ያወራል ኤአይ ኤንድ ሶፎርት እነሱ ኦልሞስት አርባ ምናምን ዓመት ሆላንድ ሀገር ውስጥ በተለያየ ኢንዱስትሪ ላይ ኤአይ ፕላትፎርሞች ይሰራሉ ማለት ነው። ከዛ ውስጥ አንደኛው ስታርታፕ የነበረው ድርጅት ስፖርትን በተመሳሳይ ቴክኖሎጂ በመጠቀም የስፖርትን ሙቭመንት መለካት ነው። ፕላትፎርሙ ብቃት እስኪበቃ ድረስ አንደኛ ዳታ ተጠቅሞ አንድ ነገር ፕሬዲክት ለማድረግ እንዲችል የሰው ኃይል ያስፈልገዋል። ገበያው ዝግጁ አይደለም ለቴክኖሎጂ ስፖርት የስሜት ስራ ስለሆነ ቴክኖሎጂን ተጠቀሙ ብሎ ማሳመንንም ኮቾቹንም አሰልጣኞቹንም ማለት ነው ማሳመን ስለሚከብድ ድርጅቱ በተቻለ መጠን ሊያድግ አልቻለም ማለት ነው። ይህንን ለማድረግ የሚያስፈልጋቸው ምንድነው? በተቻለ መጠን ብዙ ዳታ ኖሯቸው ያንን ዳታ ተጠቅመው ለድርጅቶቹ ኢውስት ሲሚን ማድረግ ትችላላችሁ ብሎ ማሳየት የሚችል እቅድ እንዳላቸው እንደተገነዘብኩ። ስለዚህ ያው እዚህ ሀገር የምትሰሩትን ዩኒቨርሲቲ ውስጥ ለምን ኢትዮጵያ አይሞከርም? አንደኛ እናንተ ኮንትሪቢዩት ታደርጋላችሁ፣ ሁለተኛ በአፎርደብል በሆነ መልኩ ቢዝነሶች ስለሆኑ ደግሞ ለነሱ ቢዝነሱ የፕሮፊት ማምጣት መቻል አለበት። ስለዚህ እዚህ ሀገር ከምትከፍሉት አነስ ባለ ዋጋ ኢትዮጵያ ውስጥ ለምን አናደርግም? ያንን ያየ ነው። ምንድን ነው ኢትዮጵያ ሰው በጣም ወጣቱ እግር ኳስ ይወዳል። ግን ከእግር ኳስ ወደ ስራ ለመግባት ደግሞ ምን ማድረግ ይቻላል? ትንሽ አይዲያ ነው። ከዛ በዛ አጋጣሚ ያንን ሀሳብ ስናቀርብ አያክስ አምስተርዳም የሚባል ፉትቦል ክለብ አለ። ኢንተርናሽናል ታዋቂ ነው። እነሱ በአካዳሚ በጣም ጎበዞች ናቸው። አካዳሚ ማለት ወጥ ልጆችን ከልጅነት መልምለው ብቃት ማድረስና በመሸጥ ድርጅቶቻቸው ይታወቃል ማለት ነው። በዛ ጊዜ ያንን ሀሳብ አያክስ ከነሱ ጋር እየሰራ ስለነበረ እንደዚህ ኢትዮጵያ እናደርገው ብለን ሀሳብ ስናቀርብ፣ እሺ አሉ። እንትንም አልነበርም ብዙም ኢንቨስትመንትም አልተሰጠንም። ምክንያቱም ገና ሀሳቡ ኢትዮጵያንም ረዳት ትልቅ ስላለ ነው። አዲስ ነገር ስለሆነ ለነሱ እንደ ትንሽ ፕሮጀክት ብለው እስቲ እኒህ በማለት የመጀመሪያ ፕሮጀክት ሰጡን። ሁለት ሺህ አስር ላይ በፈረንጅ አቆጣጠር በማህበራዊ ተጠቃሚነት ላይ ላተኮረ ስራ ፈጠራ ትልቅ ስፍራ ያላት ራሄል ቡን፣ ከባድ ተግዳሮቶች የገጠሙትን ስራዋን መስራት የጀመረችው ከወጣቶች ጋር ነበር። የመጀመሪያ ተቀጣሪዎቿም የዩኒቨርሲቲ ተማሪ የሆኑ ኢትዮጵያውያን ወጣቶች መሆናቸውን ትገልጻለች። እዚህ ያለው ድርጅት ሞዴሉ በተሻለ በጣም ፐብሊክ ፕራይቬት ፓርትነርሽፕን ማቅ አብሮ መስራት ነው የምንጥረው ስለዚህ ሴንት ሜሪስ ዩኒቨርሲቲ የሚባላል ለኢትዮጵያ በጣም ጥሩ ዩኒቨርሲቲ ነው። ባለቤቱን አጋጣሚ ሆኜ እንደዚህ እንደዚህ ብናደርግ ስል ሀሳቡ ከመጣ ችግር የለም ሌት ሚኖ ነገር አለ። እነሱ ጋር ሄድን። ለእነሱ ጥቅሙ ምንድን ነው? ተማሪዎቻቸው በትምህርት ሰዓት ስራ እንዲያገኙ ይጠቅማቸዋል። እኛ ደግሞ እንደዚህ እንደዚህ ነው እንትን ውስጥ ቬንቸር ውስጥ የገባ መሰረቱ ብዙ የእውቀት ጋፕ ነበረ ማንንም አይፋ ፈርጅበት ምል ለብዙም ሰዎች እዚህም ሀገር ድንቅ የተባለ ስራ ስለነበረ ማስተማሩ ትልቅ ስራ ነበረ። ሄዶ ላይሰንስ ለማውጣት ለምሳሌ ስንሄድ ምንድን ነው የምትሰሩት ሲባል እንደዚህ እንደዚህ ዳታ ክሊር ስላልሆነ አይ እናንተ የውጭ ድርጅቶች ተወካይ ናችሁ ፎሪን ትሬድ ኦግዚለሪ ላይሰንስ የተሰጠን መጀመሪያ ማለት ነው። ያው ስለዚህ ባለ ሲስተም ነው የምንሰራው፣ እንደዛ ነው የምንሰራው እና ያንን ለማስረዳት አትሊስት አራት ዓመት ፈጅቶብናል። በቃ እኛ እውቀት ነው ኤክስፖርት የምናደርገው፣ ዳታ ነው ኤክስፖርት የምናደርገው የሚለው ማለት ነው። ግን እንደዛም ሆነው የጠቀመን ምንድን ነው ፓርትነራችን በጣም ኮሚትድ ነው። ባዩ ቁጥር ለውጡ፣ እነሱም ኢንተርስት እየኖራቸው መጣ። እኔ ደግሞ ጥሩ ሌሽሽፕ አለኝ ከዚህ ካለው ከሄድ ኦፊስ ጋር ትንሽ አደግስን ደግሞ የግዴታ ከስንት ሜሪ ብቻ የወጡ ተማሪዎች አይደሉም የሚሆኑት። ስለዚህ ሌላ ትምህርት ቤቶች፣ ስለዚህ ከትምህርት ቤቶች ጋር መስራት ጀመርን። በአውሮፓ ያሉ ግዙፍ የስፖርት ክለቦች ከተለያዩ የዓለም ክፍሎች ተጫዋቾችን ለመመልመል፣ የተቀናቃኛቸውን አቅምና ስልት በመረዳት አስተላለፋቸውን ለማስተካከል፣ እንዲሁም ደግሞ ለሌሎች ጉዳዮች መረጃዎቹን እንደሚፈልጉ የምትገልጸው ራሄል በተጨማሪም የተለያዩ መገናኛ ብዙኃንና የቤቲንግ ቁማር ተቋማትን ይህም መረጃ በጥቅም ላይ ያውሉታል ትላለች። ቦታው አለ ወይ ይሄ ልጅ ፖቴንሻል አለ ወይ ብሎ ለማየት ይህን ይህንን ክለብ ይውልን ይሉናል። ከዛ እናያለን ያንን ልጅ ተከተሉልን ይሉናል። ያለበት ቦታ ድረስ ተከትሎ አይቶ የዛ ልጅን የጨዋታ ዶክመንት መስራት ማለት ነው። ሁለተኛው ኮቺንግ ነው። ኮቺንግ የሚፈልገው ደግሞ እንዳለ ስለ ቲሙ እንዴት ነበረ ይችላል ወይ ደግሞ አይ ስለ ቲም የብቻ ዳሳ ነው የምፈልገው። ነገ ይሄ ጨዋታ አለኝ የዚህ ዚን ቲም ደግሞ ጨዋታ ኢንፎርሜሽን ፈልጋለሁ ይላል። እንዲዘጋጅ ማለት ነው። ፌዴሬሽኖች የሚጠቀሙት በቃ ታለንት አለ። ለምሳሌ በዓመት ኢትዮጵያ አፍሪካ ዋንጫ አሁን ኮትዲቯር እና ናይጄሪያ ሲሄድ ቱ ሰለክት ሰው ሲመርጡ ምን ላይ ተመርኩዞ ይመርጣሉ? ስለዚህ በተሻለ መጠን ይሄ በማያዳላ መልኩ ኢንፎርምድ በሆነ መልኩ የተጫዋችን ሴት አፕ ትፈጥሪያለሽ ማለት ነው። ይሄ ለዚህ ይጠቀሙታል። ቤቲንግ ይጠቀሙታል። ቤቲንግ እንዳልኩሽ ለቁማር ነው። ሌላው ሜዲያ ነው። ብዙ አክቹዋሊ ሚዲያ ነው። ሚዲያ ላይ በቃ ከላ የሆነ እንደዚህ እንደዚህ የሆነ ብለው መትሰው የሚተነትነው በዛ ተመርኩዞ ነው። ራሄል ከዓለም አቀፍ የእግር ኳስ ተቋማት አብዛኞቹ የአር ኤንድ ዲ ግሩፕ ደንበኞች ናቸውም ትላለች። በአመት እኛ ወደ ሰላሳ ሰባት ሊግ ኢንተርናሽናሊ ኮሌክት እናደርጋለን። ተጠቃሚዎቹ እንደ ማንቸስተር ዩናይትድ፣ እንደ ባርሴሎና፣ አያክስ አምስተርዳም በሀገር ደረጃ ደግሞ አሜሪካን ለምሳሌ፣ ኤምኤልኤስ ሜጀር ሊግ ሶከር ረጅም ዓመታት አሁንም አክቹዋሊ የወጣቶችን እንዳለ ሊግ እንትን እንላለን እንትንትን፣ ቻይና ደግሞ እንደ እንትን፣ በፌዴሬሽን ደረጃ ደግሞ በዚህ ሌቭል ያሉ እንትኖች፣ ካናዳ ቫንኩቨር ሆላንድ ሀገር ኦልሞስት ሁሉም ክለቦች ይጠቀማሉ። የእኛን እንትን ከአስር ዓመት በላይ በቴክኖሎጂና በዳታ ትንታኔ ልምድ ያለው ተቋሟ ባለፉት ሁለት ዓመታት ሼር የተሰኘ መርሃ ግብርን በመቅረጽ ከአነስተኛና ጥቃቅን የንግድ ተቋማት ጋር የተለያዩ በመረጃ የተደገፉ የአቅም ግንባታ ስልጠናዎችን ሊሰጥ በሚችልባቸው ጉዳዮች ላይ መሰረት ሲጥል መቆየቱን የምትገልጸው ራሄል በአሁን ሰዓት ሁለት መቶ ሀምሳ የሚደርሱ አነስተኛና ጥቃቅን ተቋማትን ለማገዝ እንዲሁም የኦንላይን ስልጠናዎችን ለመስጠት ድርጅታቸው ዝግጅቱን መጨረሱ ትገልጻለች በፊት ሁሉ ነገር ሰው ኦፊስ የሚመጣል ይሰለጥናል አሁን ግን ምን አደረገን ሼር የሚባል ፕላትፎርም ላውንች ያደረገን ቀስ ብለን በባክግራውንድ እየሰራንበት ነው ፕላትፎርሙ ሀሳቡ ምንድን ነው እውቀትንና ኢትዮጵያ ላይ ድርጅቶችን የሚያገናኝ ፕላትፎርም ማለት ነው የአምስት ልጆች እናት የሆነችው ራሄል ቡን ኃላፊነትን የሚረዳ የትዳር አጋር፣ መልካም ወዳጆችና ስራ ማከፋፈል የስኬቱ ምሰሶች መሆናቸውን ትገልጻለች። በተጨማሪም በመጪዎቹ ዓመታት ከስፖርት ሌላ ጤናን በመሳሰሉ ዘርፎች ላይ የቴክኖሎጂ ልምዷን በማስፋት ለመስራት እንዲሁም ደግሞ በውጭ ሀገራት የሚኖሩ ኢትዮጵያና ትውልድ ኢትዮጵያውያን ሊሳተፉባቸው የሚችሏቸው የኢንቨስትመንት እድሎች ላይ የመስራት ህልም እንዳላትም አጋርታኛለች። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ። እድን፣ አመሰግናለሁ ጋቢና ቪኦኤ። ከአሜሪካ ድምጽ ይቀጥላል። በመቀጠል ደግሞ ወደ አስመራ እና ቀናና የትግርኛ ቋንቋን ወደ እንግሊዝኛ ለመተርጎም የሚያስችል ፈጠራ ካስተዋውቁ ወጣቶች ጋር አጭር ቆይታ እናደርጋለን። አምስቱ የትርጉም የኮምፒውተር መተግበሪያ ባለቤቶች ናኦድ ብርሃነ፣ ራሄል ሀብተ፣ ሜሮን ሀብተ ሚካኤል፣ ናትናኤል ካህሳይ እና ሜሮን ሚካኤል ይባላሉ። ሜሮን ሚካኤል ለአሜሪካ ድምፅ እንደተናገረው የኮምፒውተር መተግበሪያ ማሽኑ የከፍተኛ ተቋም ትምህርታቸውን በ2015 ሲያጠናቀቁ ለመመረቅ የሰሩት ፕሮጀክት ግኝት ነው። የፕሮጀክት ሀሳቡን መነሻና ዋና አላማውን አስመልክቶ ሜሮን ሚካኤል ሲያስረዳ ጂን እዚ ስራሕ ንክንዳሉ ዝዳፋእና ነገር ወይ ተቐንዲ ዕላማ የትርጉም ሶፍትዌሩን የሰራንበት ዋና አላማ በትግረኛና እንግሊዝኛ ቋንቋዎች ተናጋሪዎች መካከል ያለውን ተግባቦት ለማቀላጠፍ በትርጉም ስራ ሂደት ያለውን ያለመረዳዳት እንቅፋትና ጫና ለመቅረፍ ነው። ለፈጠራ ሥራው የተነሳሳነውም በውጭ ለሚኖሩ ትውልድ ኤርትራውያንና ትግረኛን ለማወቅ ለሚፈልጉ ሌሎች ዜጎች በማስተማሪያዊነት እንዲያግዝ በማሰብ ነው። ይህ የትግረኛ ቋንቋን በዓለም አቀፍ ደረጃ ለማስተዋወቅ የራሱ አስተዋጽኦ አለው። ቴንክስ ቱ ኦል ሁ ሃቭ ፓርቲሲፔትድ ኢን አወር ወርክ ምስጋና ንዂሉ ስራሕ ተሳትፎ ሶፍትዌሩ በሁለት መንገድ የቋንቋ ምለሳውን እንደሚሰራ ሜሮን ያብራራል። ደ ቀጥታዊ ሕጂ ንሕጂ ንድሕር መሊኤ የመጀመሪያው ገጽ በተዘጋጀው የድምፅ መቅረጫ እንዲተረጎምልን የፈለግነው የእንግሊዝኛ ረፍተ ነገር በድምፅ ቀርጸን ለመተርጎም የሚያስችለን ነው። ሁለተኛው መንገድ ደግሞ በኮምፒውተሩ ላይ አስቀድሞ በእንግሊዝኛ ድምፅ ተቀርጾ ከተዘጋጀው ፋይል የፈለግነውን መርጠን ለመተርጎም በተዘጋጀው ገጽ ውስጥ በማስገባት ለመመለስ የሚያስችለን ነው። ሌላው የፈጠራ ስራው ባለቤት ናኦድ ብርሃነ በበኩሉ ሶፍትዌሩ ያስገኛል ያላቸውን ልዩ ልዩ ጠቀሜታዎች ይገልጻል። تقرا <applause> حدث رئيس ناتيف አገር ጎብኚዎች ከትግርኛ ተናጋሪው ዜጋ ጋር እንዲግባቡ ይረዳል። እንደ ፍርድ ቤትና ኤምባሲ በመመሳሰሉ ቦታዎች እንዲሁም በእንግሊዝኛ በድምፅ የተዘጋጁ መጽሐፎችን፣ ሰነዶችን፣ ጥንታዊ ጽሑፎችን፣ ፊልሞችን ወደ ትግርኛ ለመመለስ ለሚሹ ሁሉ ትልቅ አገልግሎት ይሰጣል። ቴክኖሎጂው ለመጀመሪያ ጊዜ ይፋ የተደረገው እንደ አውሮፓውያኑ አቆጣጠር በ20192 ዓ ም እንደነበረ የሚያወሳውን አወድ ከጉግል ድራይቭ ቀጥሎ በሴማዊ ቋንቋ የተሞከረ ቀዳሚ ስራ እንደሆነ አመልክቷል። <troll> ቅድሚ ሕጂ ቀደም ሲል የነበረው ቴክኖሎጂ እንግሊዝኛ ንግግርን ወይንም ድምፅን ለመተርጎም መጀመሪያ የተፈለገውን ቋንቋ በጽሁፍ የማስፈርና ጽሑፍን ወደ ድምፅ የመቀየር ሶስት የአሰራር ደረጃ የሚከተል ነበረ። ጉግል ድራይቭ ግን በዚህ አዲስ ቴክኖሎጂ ተጠቅሞ ንግግርን በድምፅ ከእንግሊዝኛ ወደ ስፓኒሽ በቀጥታ የሚቀይር ስራ ይፋ አድርጓል። የእኛ አገኝት ደግሞ ከጉግል ድራይቭ ቀጥሎ በተመሳሳይ መንገድ በሌላው ቋንቋ የተሰራ ሁለተኛው መተግበሪያ ነው። በሰማያዊ ቋንቋ የተሰራ ቀዳሚ መተግበሪያ ማሽን መሆኑም የተለየ አድርገዋል። እንዲህ አይነቱ የትርጉም መተግበሪያ መለኪያ መስፈርት 50ና ከዚያ በላይ ነጥብ እንደሆነ ናኦድ ይጠቅሳል። በጉግል የተሞከረው ማሽን ለ1 ሺህ ሰዓታት በተደረገለት የማለማመድ ሥራ አርባ ከ50 የሆነ ውጤት ሲሰጥ እነሱ የሰሩትን ማሽን ግን ለ30 ሰዓታት ብቻ በማለማመድ እንደየአረፍተ ነገሩ መርዘምና ማጠር ከ28 እስከ 30 በሆነ ውጤት የመተርጎም አቅም እንዳለው ለማረጋገጥ እንደቻሉ ገልጸዋል። በቀጣይም የተለያዩ ዳታዎችን በማዘጋጀትና ለተጨማሪ ሰዓታት በማለማመድ የተሻለ ውጤት እንደሚያስገኙ የአሁኑ ስራቸው ብርታት እንደሰጣቸውና ተስፋም እንዳሳደረባቸው የቴክኖሎጂው ባለቤቶች ያመለክታሉ። ከቴክኖሎጂው አዲስነት የተነሳ በፕሮጀክቱ ትግበራ ሂደት በቂ መረጃ ለማግኘት ብዙ እንደተቸገሩ ባለፈጠራዎቹ ያስታውሳሉ። በእንግሊዝኛና በትግርኛ ቋንቋዎች አስቀድሞ በድምፅ የተቀረጸ ዳታ ውስንነት፣ ደካማ የኢንተርኔት ትይይዝና ተፈላጊው የቅመራ አቅም ያለው የዘመናዊ ኮምፒውተር እጥረት የሥራቸው ዋና ማነቆዎች እንደነበሩ ዘርዝረዋል። እነዚህም ተግዳሮቶች የመተግበሪያ ማሽኑን በተፈለገው ልክ ለማለማመድ ብርቱ ጫና ቢያሳድሩባቸውም የራሳቸውን ዳታ በድምፅና በጽሑፍ የማዘጋጀት ከባድ ፈተና ውስጥ አልፈው የቴክኖሎጂ ውጠናቸውን እውን ለማድረግ እንደበቁ ተናግረዋል። አሁን የኮምፒውተር መተግበሪያ ማሽኑ አንዴት ተሰርቷልና በልዩ ልዩ ቋንቋዎች የተዘጋጀ እንዳታ በመስጠት ለትርጉም ሥራ ማዋል እንደሚቻል የቴክኖሎጂው ባለቤቶች ይናገራሉ። በይቀጥላልም በሞባይል ሶፍትዌር መልክ በማዘጋጀት ለአጠቃቀም ቀላል እንዲሆንና ከትግርኛ በተጨማሪ ለሌሎችም ሴማዊ ቋንቋዎች የትርጉም ሥራ እንዲያገለግል የማድረግ ዕቅድ እንዳላቸው የፈጠራ ባለቤቶቹ አመልክተዋል። ለአሜሪካ ድምፅ ራዲዮ ብርሃን በርኸ አስመራ። ብርሃን እናመሰግናለን። በአሁኑ ወቅት ከ1 ነጥብ 7 ሚሊዮን በላይ የኤሌክትሪክ መኪናዎች ካሊፎርኒያ ውስጥ ይሽቀረክራሉ። ሆኖም በዩናይትድ ስቴትስ ትልቁ የኤሌክትሪክ መኪና ገበያ በሚገኝበት ግዛት የሚኖሩ አሽከርካሪዎች ባትሪ ለመሙላት የሚያግዟቸው ስፍራዎች ማነሳቸው ለችግር እንደዳረጓቸው እየተናገሩ ነው። የአሜሪካ ድምጿ አንጀሊና ባግዳሳሪያን ያደረሰችንን ዘገባ ስመኝሽ ሸቆየ እንደሚከተለው አቀናብረዋለች። በካሊፎርኒያ ግዛት በሚገኘው ሎስ አንጀለስ ከተማ ውስጥ የሚኖረው ፖል ዊሊያምስ የኤሌክትሪክ መኪናውን የገዛው ከሁለት ወራት በፊት ነው። መኪናው በተወሰኑ ምክንያቶች ድንቅ ነው። በተለይ ለነዳጅ የሚወጣ ዋጋና ከአካባቢው ብክለት አንጻር የተሻለ ነው። መኪናው የተሞላው ባትሪ ሲያልቅ ግን የዊሊያም ጉጉት አብሮ ይቀንሳል። ምክንያቱም እሱ እንደሚለው ባትሪውን ለመሙላት ትዕግስትና ጊዜ ይጠይቃል። ይሄ ባትሪ መሙያ ስፍራ እንደሚሰራ ነው የሚያሳየው። ነገር ግን ሲሰካ ራሱን መኪናው ላይ ይቆልፍና መልሶ ለመንቀል በጣም ያስቸግራል። ስለዚህ መንቀሳቀስ አይቻልም። ሌላው የሎስ አንጀለስ ከተማ ነዋሪ ባባክ ሻፐርም የኤሌክትሪክ መኪና መጠቀም ከጀመረ ወዲህ ባትሪ ለመሙላት ያጋጠመውን ችግር እንዲህ ይገልጸዋል። ይህን መኪና ላለፉት ሶስት ዓመታት ተጠቅሚበታለሁ። ባትሪውን መሙላትም ቀላል ነበረ። እንደ መጣን ወዲያው ሰክተን ባትሪን ሞላለን። አሁን ግን እጅግ በጣም አስቸጋሪ እየሆነ ነው። አንደኛ በቂ ባትሪ መሙያ ስፍራዎች የሉም። አንዳንዴ ደግሞ ከሶስት ባትሪ መሙያ ጣቢያዎች ሁለቱ አይሰሩም። ስለዚህ እተራችን ደርሰው መኪናውን ባትሪ ለመሙላት ሁለት ሰዓት መጠበቅ ይኖርብናል። የአሜሪካ ቮልስዋገን አምራች ኩባንያ ሰዎች የኤሌክትሪክ መኪናዎችን እንዲጠቀሙ ለማበረታታት ለሶስት ዓመታት ነፃና ፈጣን የባትሪ ሙሌት አገልግሎት ይሰጣል። እንደ ቢኤም ደብሊው ፖርሽና መርሴዲስ የመሳሰሉ ሌሎች ግዙፍ የመኪና አምራች ኩባንያዎችም ተመሳሳይ አገልግሎት እየሰጡ ነው። በርካታ ሰዎች ታዲያ መኪናቸውን ወደ ኤሌክትሪክ እየቀየሩ ቢሆንም አሁን ችግሩ ግዛቱ በቂ የኃይል መሙያ ጣቢያዎች የሌሉት መሆኑ ነው። በዚህ ችግር የተማረሩት ሌላው የሎስ አንጀለስ ከተማ ነዋሪ ሮቢክ ዴላኒያን ናቸው። መጀመሪያ ላይ ደስ ሲል ነበረ። በጣም የሚያምር ምቹ መኪና ነው። በዚያ ላይ ለሁለት ዓመት ነፃ የባትሬ ሙሌት አገልግሎት ይሰጣል። በሰላሳ ደቂቃ ውስጥ በፍጥነት ይሞላል። ነገር ግን ችግሩ እነዚያ የኃይል መሙያ ጣቢያዎች በሰዓት 150 ኪሎዋት እንደሚሞሉ ያሳያሉ። ነገር ግን በትክክል በሰዓት የሚሞሉት 25 ኪሎዋት ብቻ ነው። ስለዚህ ባትሬውን ለመሙላት ሁለት ሰዓት መጠበቅ አለብኝ። ይህም ባውቅ ኑሮ መኪናውን አልገዘውም ነበረ። ካሊፎርኒያ ወደ 41 ሺህ የሚጠጉ የሕዝብ የኤሌክትሪክ ተሽከርካሪ ኃይል መሙያዎች ያሏት ሲሆን ይህም በሀገሪቱ ከፍተኛው ነው። ቁጥሩ ከፍተኛ ቢመስልም ግን ባለሙያዎች እንደሚሉት የካሊፎርኒያ ነዋሪዎች ግዛቱ የኃይል መሙያዎችን ማዘጋጀት ከሚችለው አቅም በላይ በፍጥነት የኤሌክትሪክ መኪናዎችን እየገዙ ነው። በሎስ አንጀለስ የሚገኘው ካሊፎርኒያ ዩኒቨርሲቲ ውስጥ መምህር የሆኑት ዲፖክ ራጃጎፖል የኤሌክትሪክ መኪናዎች በካሊፎርኒያ ውስጥ በከፍተኛ መጠን ጥቅም ላይ የዋሉበትን ምክንያት ያስረዳሉ። ካሊፎርኒያ የኤሌክትሪክ መኪናዎችን በመጠቀም ከሀገሪቱ ቀዳሚ የሆነችው በሶስት ምክንያቶች ነው። አንደኛው ጠንካራ የፌዴራል ታክስ ስርዓት መኖሩ ነው። ሁለተኛው ሰዎች ለአካባቢ ጥበቃ ያላቸው አመለካከት እያደገ ሄደዋል። ሶስተኛ ደግሞ የነዳጅ ዋጋ ነው። የዩናይትድ ስቴትስ ፌዴራል ባለስልጣናት እንደ አውሮፓውያን አቆጣጠር በ2030 በመላ ሀገሪቱ 500ሺህ የኃይል መሙያ ጣቢያዎች እንዲተከሉ ይፈልጋሉ። በአሁኑ ወቅት አሜሪካ 180ሺህ ጣቢያዎች ያሏት ሲሆን የብሔራዊ ታዳሽ ኃይል ቤተሙከራ ተመራማሪዎች ግን የኤሌክትሪክ መኪና ተጠቃሚዎችን ፍላጎት ለማሟላት ከ1 ሚሊዮን በላይ የኃይል መሙያ ጣቢያዎች እንደሚያስፈልጉ ያምናሉ። ካርሊን ኩለን መሬትንና ቅዝቃዜ ተቋም ዋና ዳይሬክተር ናቸው። አሁን ያለን ከሚያስፈልገን ሀያ አምስት ከመቶ ብቻ የሚሆነው ነው። ምናልባትም ከዛም ሊያንስ ይችላል። እንደ አውሮፓያን አቆጣጠር በ2023 መጨረሻ የኤሌክትሪክ መኪና አምራች የሆነው ተስላ ከፌዴራል መንግስት ጋር በመተባበር ለሁሉም የኤሌክትሪክ ተሽከርካሪዎች የሚያገለግሉ የኃይል መሙያ ጣቢያዎች እንደሚከፍት አስታውቆ ነበር። ሌሎች የመኪና አምራቾችም ወደፊት የተስላን ደረጃ እንደሚከተሉ አስታውቀዋል። ይህ ከሆነ ተጨማሪ የባትሪ ኃይል መሙያ ጣቢያዎች ለኤሌክትሪክ መኪና አሽከርካሪዎች ተደራሽ ይሆናሉ። በአንጀሊና ባግዳሳሪያን ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ስመኝሽን አመሰግናለው። በብሔራዊ ቡድናቸው አቋም የተቆጡ ጋናውያን የተቃውሞ ሰልፍ ከሰሞኑ አድርገዋል። እሱን የተመለከተውን የሮይተርስን ዘገባ ባጭሩ እናሰማችሁ። በዛሬው ዕለት በመቶዎች የሚቆጠሩ የጋና የእግር ኳስ አፍቃሪያን ቡድናቸው በአፍሪካ ሀገራት ዋንጫ ላይ ባሳየው ተስፋ አስቆራጭ ብቃት የተሰማቸውን ቁጣ ለማሳየት በመዲናዋ አክራ ጎዳናዎች ላይ ሰልፍ ወጥተዋል። የደጋፊዎቹን ቁጣ ያቀጣጠለው ጉዳይ በአይቮሪኮስት አዘጋጅነት ከተደረገው ውድድር ጋና ባልተጠበቀ ጊዜ መባረሯ ነው። የሱፍ መሐመድ ቁጣቸውን ለማሳየት ወደ ጎዳና ከወጡት ኳስ አፍቃሪያን መካከል አንዱ ነው። ቀደም ባለው ጊዜ አንድ አገር የጋናን ቡድን ለመግጠም ከፈለገ በውድድሩ በእጅጉ ጠንካራ ከሆነ ቡድን ጋር እንደሚገጥም ያውቀዋል። ዛሬ ግን እንደዚህ አይደለም። የስፖርቱን ጉዳይ በደንብ እያስተዳደሩት አይደለም። ቡድኑ በጊዜው ከውድድሩ መሰናበቱ ቁጣ ከመቀስቀሱ በተጨማሪ በሀገሪቱ ውስጥ እግር ኳስ ያለበትን ደረጃም አሳሳቢ አድርጎታል። ማሐሙድ ራቻድ ሌላኛው ተቃዋሚ ሰልፈኛ ነው። ጋና ውስጥ ስፖርት እያሽቆለቆለ ይገኛል። ጋና ወትሮ የምትታወቀው በእግር ኳስ ሀገርነቷ ነው። አሁን ያ ተቀይሯል። እዚህ የተገኘ ነው የስፖርቱን ዘርፍ ትክክለኛ ሰዎችን አምጥተው እንዲያስረክቡ አመራሮችን ለመጠየቅ ነው። አዋሱ የተባለው በሰልፉ ላይ የተሳተፈ ሌላ ወጣት በበኩሉ ባለስልጣናት ለኳስ አፍቃሪያን ቅሬታ እልባት መስጠትና የእርምት እርምጃ መውሰድ እንዳለባቸው አጽንኦት ሰጥተዋል። ጨዋታው እኛ ባለምነ አቅጣጫ እየተጓዘ ባለመሆኑ ተኝተው ከሆነ እንዲነቁ፣ ጨዋታችን ዳግም ነፍስ እንዲዘራ፣ ትክክለኛውን ነገር እንዲያደርጉ ቅሬታችንን ለባለስልጣናት አሳይተናል። ሰልፈኞቹ ብሔራዊ የእግር ኳስ ፖሊሲ እንዲወጣ፣ በታዳጊ የእግር ኳስ መርሃ ግብሮች ላይ ተጨማሪ መዋለ ነዋይ እንዲፈስ፣ በአገር ውስጥ ሊጎች ላይ ማሻሻዎች እንዲደረግም ጠይቀዋል። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። መልካም ምሽት ይሁንላችሁ። የሳምንት ሰው ይበለን።